የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 29 2016 ዓ.ም ዝግጅታችን ጀመረ የመንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሁማን ራይትስ ዎች አስታወቀም። እርግጥ ነው ግጭቱና መንግስት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል። የሰማችኋቸው የድርጅቱ የአፍሪካ ምክትል ዳይሬክተር ላትሺያ ባድርን ነው። በኋላ ላይ ይህን የተመለከተ ዝግጅት ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን። ፕሮግራሙ በመምራት አብሬያችሁ የማመሻው አስማማየ ነው ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪዮኒስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ የዋና ዋና የዓለም ዜና ነው። እንደምናመቻቸው አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በፖለቲካዊ ሕይወት አምስት አስርት ዓመታትን ያሳለፉትና በድጋሚ ምርጫ ዘመቻ ጫፍ ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ተቀናቃኛቸው የቀድሞውን ፕሬዚደንት ዶናልድ ትራምፕን አሸንፈው ሀገሪቱን ለተጨማሪ አራት ዓመታት ለመምራት የሚያበቃ ስለ አምሮና የአካል ብርታት እንዳላቸው ተናገሩ። ባይደን ከኤቢሲ ቴሌቪዥን ጣቢያ ጋዜጠኛ ጆርጅ ስቴፋኖ ጳውሎስ ጋር በነበራቸውና ትናንት አረብ በመላ ሀገሪቱ በተላለፈ ቃለ መጠይቅ ላይ ነው ንግግራቸው የተሰማው። ለሥራው በእጅጉ ብቁ የሆንኩ ሰው ነኝ ነገሮችን መከወን እችልበታለሁ ያሉት ባይደን ቀደም ብለው መካከለኛው ምዕራብ አሜሪካ የምርጫው ድማ በሆነችው ዊስኮንሲን በተካሄደ 300 ያክል ደጋፊዎቻቸው በተገኙበት የድጋፍ ሰልፍ ላይ በምርጫው እንደሚቆዩ ማረጋገጫ ሰጥተዋል። አንዳንድ ዲሞክራት ህግ አውጪዎች በግል አንዳንዴም በይፋ የ81 ዓመቱ ባይደን ለቀጣይ አራት ዓመታት ሀገሪቱን ማስተዳደር ይቅርና አራት ወራት ከቀሩት የምርጫ ቀን በፊት ትራምፕን ለመገዳደር የሚያበቃ የአእምሮና የአካል ብቃት ስለመያዛቸው ያላቸውን ጥርጣሬ ሲገልጹ ቆይተዋል። ባይደን ግን ለጋዜጠኛው የሁሉ ባለቤት ጌታ ወርዶ ጆ ሆይ ከውድድሩ ውጣ ቢለኝ ኑሮ ከውድድር ወጣ ነበረ፣ እስካሁን ግን አልወረደም ሲሉ መልሰዋል። ባይደን ከሳምንት በፊት ከትራምፕ ጋር ክርክር ባደረጉበት ወቅት በግራ መጋባት ውስጥ ነው፣ አንዳንዴም ንግግራቸውን ድንገት ሲያቆሙ መታየታቸውን ተከትለው በዲሞክራቶች ዘንድ የባይደን የሥልጣን ጊዜ ወደ ማብቂያው እየተቃረበ ነው የሚል ስጋት ጨምረዋል። ባይደን ግን በክርክሩ ምሽት በጉንፋን ምክንያት ተዳክመውና መልካም ስሜት ውስጥ እንዳልነበሩ በመጥቀስ ለደካማ ብቃታቸው ተጠያቂ ራሳቸው መሆናቸውን ተናግረዋል። ባይደን በትናንት ምሽቱ ቃለምልልስ ወቅት ንቁ ከመሆናቸው በተጨማሪ የጋዜጠኛውን ጥያቄ ካለማመንታት ሲመልሱ አምሽተዋል። አዲስ የተመረጡት የብሪታንያ ጠቅላይ ሚኒስትር ኬሲ ስታርመር የሌበር ፓርቲያቸው በከፍተኛ ድምፅ በማሸነፍ የወግ አጥባቂው ፓርቲ የ14 ዓመታት የበላይነትን በቋጭ ማግስት የመጀመሪያ ሙሉ ቀን ኃላፊነታቸውን የካቢኔያቸውን ስብሰባ በመምራት ጀምረዋል። አዲስ ጠቅላይ ሚኒስትርነታቸው በንጉሱ ቻርልስ ሶስተኛ ከተረጋገጠና ሰንደቅ ዓላማ ባነገበው ህዝብና የሌበር ፓርቲ ለውጥ አቀንቃኞች ሆታ የእንኳን ደህና መጣችሁ አቀባበል የተደረገላቸው ስታርመር የለውጥ ስራ በአስቸኳይ ይጀምራል ብለዋል። ብሪታንያን ግንባታ ረገድ ጥርጣሬ ሊኖር እንደማይገባም አክለዋል። በጠቅላይ ሚኒስትርነት የመጀመሪያ ንግግራቸው በመንግስታቸው አምስት ቁልፍ ተልዕኮች ዙሪያ አጽንዖት የሰጡት የ61 ዓመቱ ስትራመር መንግስታዊውን የብሔራዊ ጤና አገልግሎት መልሰው ለማቋቋም ደህንነታቸው የተጠበቀ ድንበሮችና ጎዳናዎችን ለማረጋገጥ ቃል ገብተዋል። አዲሱ መንግስታቸው የተቀዛቀዘ ኢኮኖሚ፣ ደካማ የህዝብ አገልግሎትና ለዓመታት በቆየው የኑሮ ውድነት የተንገላቱ ቤተሰቦች ጉዳይ ከባድ ፈተና እንደሚሆንበት ተነግረዋል። ሀገር መለወጥ ቀላል አለመሆኑን ከዓለም ወቅታዊ ሁኔታ ጋር በማዛመድ የተናገሩት ስራመር ጊዜ የሚወስድ መሆኑን ጠቁመዋል። ይብን እያለ የዓለም ሀገራት መሪዎች እንኳን ደስ አላችሁ መልእክታቸውን ማድረስ ይዘዋል። ስራመር ከዩኤስ ፕሬዚደንት ጆ ባይደን ጋር በስልክ በተናገሩበት ወቅት በዩናይትድ ኪንግደምና በዩናይትድ ስቴትስ መካከል ስላለው ልዩ ግንኙነት ያላቸውን የጋራ ቁርጠኝነትና ለበለጠ ኢኮኖሚያዊ እድገት ያላቸውን የተጣጣመ ፍላጎት ተወያይተዋል ሲል ከለንደን የወጣው መግለጫ አመላክተዋል። በጋዛ ጦርነትን ለማስቆም ያለመ ስምምነት የመጀመሪያ ምዕራፍ ከተጠናቀቀ ከ16 ቀናት በኋላ ሐማስ ወታደሮችና ወንዶችን ጨምሮ የእስራኤል ታጋሾችን በሚለቅበት ሁኔታ ዙሪያ ንግግር ለመጀመር የአሜሪካን ሀሳብ መቀበሉን ከፍተኛ የሐማስ ምንጭን ጠቅሰው ሮይተርስ በዛሬው ዕለት ዘግበዋል። ታጣቂው እስላማዊ ቡድን እስራኤል ከፊርማ በፊት አስቀድማ ተኩስ ለማቆም ማረጋገጫ ትስጥ የሚለውን ቅድመ ሁኔታውን ያነሳ ሲሆን በመጀመሪያው ምዕራፍ ስድስት ሳምንታት ውስጥ ለውጤት ይበቃ ዘንድ ድርድሮችን መፍቀዱን ማንነታቸውን በሚስጥር እንዲያዝ የጠየቁት የሮይተርሱ ምንጭ ተናግረዋል። ዓለም አቀፍ የሽምግልና የሰላም ጥረቶች ቅርብ ያላቸው የፍልስጤን ባለሥልጣናት ሐሳቡ በእስራኤል ተቀባይነት ካገኘ ወደ ስምምነት ማዕቀፍ ሊያመራ እንደሚችልና በእስራኤልና በሐማስ መካከል በጋዛ ለዘጠኝ ወራት የቆየውን ጦርነት ሊያስቆም እንደሚችል ተናግረዋል። አንድ ስማቸው እንዳይገለጽ የፈለጉ የእስራኤል ተደራዳሪ ቡድን ምንጭ አሁን ስምምነት ላይ ለመድረስ የሚያስችል እድል እንዳለ ተናግረዋል። ይህ በጋዛ ለዘጠኝ ወራት በዘለቀው ጦርነት ወቅት ከታዩ አቋሞች በእጅጉ የተለየ ሆኗል። እስራኤል በሐማስ የተቀመጡ ቅድመ ሁኔታዎች ተቀባይነት እንደሌላቸው ሲያደርጋቸው ስትገልጽ ቆይታለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ቃል አቀባይ ዛሬ ቅዳሜ አስተያየት እንዲሰጡ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። አርብ ዕለት ጽሕፈት ቤታቸው በሚቀጥለው ሳምንት ንግግሮች እንደሚቀጥል ገልጾ አሁንም በሁለቱ ወገኖች መካከል ክፍተቶች እንዳሉ አጽንኦት ሰጥተዋል። ሐማስ በደቡብ እስራኤል ከተሞች ላይ ጥቅምት ሰባት ቀን ጥቃት ካደረሰ በኋላና የእስራኤል ባለሥልጣናት አኃዞች መሠረት 1200 ሰዎችን ከገደለ 250 ያህሉን ባገተ ማግስት በቀሰቀሰው ግጭት የጋዛ የጤና ባለሥልጣናት እንደሚገልጹት እስካሁን ከ38,000 በላይ ፍልስጤማውያን ሕይወት ተቀጥፈዋል። በስተ መጨረሻም ስፖርት፣ በጀርመን አዘጋጅነት እየተካሄደ በሚገኘው የአውሮፓ የእግር ኳስ ዋንጫ የሩብ ፍጻሜ ጨዋታዎች በትናንትናው ዕለት ቀጥለዋል። ትናንት በተደረጉ ጨዋታዎች ስፔን አዘጋጇን ሀገር ጀርመንን ሁለት ለአንድ በመርታት ወደ ግማሽ ፍጻሜው አልፋለች። ስፔንን ለአሸናፊነት ያበቁ ግቦችን ዳኒ አልሞና ማይክል ሜሬኖ ሲያስቆጥሩ ለጀርመን ብቸኛዋን ግብ ፍሎሪያን ዌርዝ አስቆጥረዋል። በመቀጠል የተገናኙት የፖርቹጋልና የፈረንሳይ ቡድኖች ነበሩ። በመደበኛና ተጨማሪ ሰዓት ባዶ ለባዶ አቻ የተለያዩት ቡድኖች በመለያ ምቶች እጣፋንታቸውን ወስነዋል። ፈረንሳይ አሸናፊ ሆናለች። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የቅዳሜ ምሽት መሰናዶች ጋር አብራችሁ ቆይ በ1925 19 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 292016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ ሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ቪኒስ ኮም እንዲሁም በፌስቡክ አት ቪኦ አማሪክ ላይ በቀጥታ ማዳመጡ ትችላላችሁ። አሁን ወደ ዕለቱ የመጀመሪያ ዝግጅት እንለፍ። የመጀመሪያው ቅንብራችን ሁማን ራይትስ ዎች ያወጣውን ሪፖርት ይመለከታል። በአማራ ክልል በመንግሥት የጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ባለው ግጭት በጤና ተቋማትና በሠራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ረቡዕ ዕለት ይፋ የሆነው የሁማን ራይትስ ዎች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላትሻ ባድር የኢትዮጵያ ኃይሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሠራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። ከኢትዮጵያ መንግሥት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ባልደረባችን እንግዶ ወልዴ የሪፖርቱን ይዘት ተመልክቶና የድርጅቱን ኃላፊ አነጋግሮ ባለፈው ረቡዕ አጭር ጥንቅር ወደ እናንተ አድርሶ ነበር። ዛሬ ደግሞ ሙሉ ዘገባው እንደሚከተለው ይቀርባል። የሰብአዊ መብት ተሟጋች ድርጅቱ ሂማን ራይትስ ዋች ይፋ ባደረገው ሪፖርቱ ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል በሚገኙ ቢያንስ 13 ከተሞች በፌዴራል ኃይሎች እና በፋኖ ታጣቂ ቡድኖች መካከል በቀጠለው ግጭት በሕክምና መስጫ ተቋማትና በሰራተኞቻቸው እንዲሁም በታካሚዎችና በመጓጓዣ አገልግሎቶች ላይ በኢትዮጵያ የጸጥታ ኃይሎችና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን አትቷል። ወታደር የሚሞት ከሆነ ኃላፊነቱን ትወስዳላችሁ በሚል ርዕስ በ66 ገጾች የተቀናበረው ይኸው የሂዩማን ራይትስ ዋች ሪፖርት ካለፈው ነሐሴ 2015 ዓ.ም ጀምሮ በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውን አመልክተዋል። የኢትዮጵያ የዓለም አቀፍ አጋሮች ተጠያቂነት እንዲኖርና በጤና አገልግሎቶች ላይ የሚደርሰው ጥቃት እንዲቆም እንዲሁም በሀገሪቱ ሰብአዊ መብቶች ያሉበትን ሁኔታ እንዲመረምሩ ጥሪ አድርገዋል። የኢትዮጵያ የፌዴራል ኃይሎች አንዳችም ተጠያቂነት በሌለው የተለመደ በሚመስል ሁኔታ የሲቪሎችን ደህንነት ችላ በማለት ለሰዎች እጅግ አስፈላጊ የሆነውን የጤና አገልግሎት የሚሰጡ ተቋማትን አጥቅተዋል ሲሉ የሂማን ራይትስ ዎች የአፍሪካ ምክትል ዲሬክተር ላቲሻ ባደር መናገራቸውን ሪፖርቱ ጠቅሷል የድርጅቱ የአፍሪካ ምክትል ዲሬክተር ላቲሻ ባደር በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ የደረሰውን ጥቃት አስደንጋጭ መሆኑን ለአሜሪካ ድምፅ ተናግረዋል በጣም አስደንጋጭ ነው የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል። ካለ ምክንያት የጤና ሰራተኞችን እንዲሁም ታካሚዎችን መግደላቸውን፣ ማሰራቸውንና ማስፈራራታቸውንና ማጥቃታቸውን ደርሰንበታል። በተጨማሪም የጤና አቅርቦቶችን ዝርፊያና ውድመት ሰንደናል። እንዲሁም የጤና ተቋማት ስጋት ላይ እንዲወድቁ መደረጉንና በስራቸውም ውስጥ ጣልቃ እንደተገባ ደርሰንበታል። ይህ ሁሉ የሚሆነው በአንድ ቦታ ብቻ ሳይሆን በመላው የአማራ ክልል ባሉ ዞኖች ውስጥ በሚገኙ በአስራ ሶስት ከተሞች ነው። ሪፖርቱ ከባድ ወንጀል መፈጸሙን ብቻ ሳይሆን በግጭት ውስጥ ባለው ክልል በሚኖሩና የሚገባቸውን ትኩረት ባላገኙ ሲቪሎች ላይ ለረጅም ጊዜ የሚቆይ ተጽዕኖ እንደሚኖር ያመለከተ ነው። ግጭቱ ከጀመረበት ካለፈው ዓመት ነሐሴ 15 እስከ ዘንድሮ ግንቦት 2016 ዓ ም ድረስ የሰብአዊ መብቶች ቡድኑ 58 የሚደርሱ የጥቃቱን ሰለባዎች ምስክሮች የሕክምና፣ ባለሙያዎች እንዲሁም የእርዳታ ሰራተኞችን በርቀት ማናገሩን በሪፖርቱ ላይ ገልጿል። በዳሮር በደላንታ ወረዳ በወገል ጤና ከተማ ምልክቱ በግልጽ በሚታይ አንድ አምቡላንስ ላይ ተፈጽሟል የተባለውን የድሮን ጥቃት ተከትሎ አራት ሲቪሎች ሲሞቱ፣ አንድ ሰው ደግሞ ክፉኛ ተጎድቷል። እጅግ አስፈላጊ የሆኑ የሕክምና አቅርቦቶችም ወድመዋል ብለዋል። የወገል ጤና አጠቃላይ ሆስፒታል ሰራተኞች ተጨማሪ ጥቃት ይፈጸማል በሚል ፍራቻ ውስጥ እንደነበሩና ጥቂት በቀራቸው በጀት የገዙት መድኃኒት በሙሉ በአምቡላንስ ውስጥ እንዳለ አብሮ መቃጠሉን አንድ ሐኪም መናገራቸውን ሪፖርቱ አስፍሯል። የመብቶች ድርጅቱ በመንግሥት እንደተፈጸመ ግልጽ ነው ያለውን በአምቡላንስ ላይ የደረሰውን ጥቃት የሚያሳዩ ፎቶዎችንና ቪዲዮዎችን መመልከቱንና ትክክለኛነቱን ማረጋገጡን አስታውቋል። የኢትዮጵያ ኃይሎች የሆስፒታሎችን ሥራ ለአደጋ ማጋለጣቸውንና ማስተጓጎላቸውን የሕክምና ባለሙያዎች የፋኖ ታጣቂ ቡድን ተዋጊዎች እንደሆኑ የሚጠረጠሩትን ጨምሮ ለተጎዱ እና ለታመሙ ሰዎች የህክምና እርዳታ በማድረጋቸው ምክንያት በወታደሮች ጥቃት እንደደረሰባቸው ሪፖርቱ አመልክተዋል። ወታደሮቹ በተጨማሪም አምቡላንሶችንና ሌሎችንም የህክምና መጓጓዣዎችን አጥቅተዋል፣ በሰብአዊ እርዳታ ላይ ጣልቃ ገብተዋል፣ የአማራ ህዝብን የጤና አገልግሎት የማግኘት መብት ነፍገዋል፣ ሲል ሂዩማን ራይትስ ዋች በሪፖርቱ አስፍረዋል። ባለፈው ጥር ወር ወታደሮች አንድ የህክምና ባለሙያን ለበርካታ ቀናት አግተው እንደነበርና ሐኪሙም የመረመረኝ ኮሎኔል አንተ የፋኖ ዶክተር ነህ ብሎ ጠርቶኛል ሲል ማስታወቁን እንዲሁም ለምን ፋኖን ታክማለ? ፋኖዎች ሰዎች አይደሉም ጭራቆች ናቸው ሲልም ኮሎኔሉ ለሐኪሙ ጨምሮ እንደተናገረው በሪፖርቱ ላይ ተመልክተዋል። የፌዴራል ኃይሎች ታካሚዎች ወደ ህክምና መስጫ ቦታዎች መድረስ እንዳይችሉ ማድረጋቸውን፣ ታካሚዎቹም ፋኖዎች ሊሆኑ ይችላሉ በሚል ጥርጣሬ ብቻ እንደያዙ ይህም የሕክምና እርዳታ በሚሹት ዘንድ ፍርሃትን እንዳሰፈነ ሪፖርቱ ጠቁሟል። ዓለም አቀፍ የሰብአዊነት ህግ ወይም የጦርነት ህግ በሚል የሚታወቀው ህግ በሲቪሎችና የሲቪል በሆኑ ነገሮች ላይ ጥቃትን እንደሚከለክል ያስታወሰው የመብቶች ተሟጋች ቡድኑ ሪፖርት የሕክምና ተቋማት፣ የሕክምና ባለሙያዎች፣ ታካሚዎችና አምቡላንሶች ልዩ ጥበቃ እንዲደረግላቸው እንደሚደነግግ አስገንዝበዋል። የኦክሲጅን የመድኃኒትና የኤሌክትሪክ አለመኖር አስቸጋሪ ሁኔታ እንደፈጠረባቸው ሐኪሞች መናገራቸውን የደም ባንኩ ደምን መሰብሰብ ማቆሙን ለወሊድ የመጣችን ነፍሰ ጡር አገልግሎት ለመስጠት ለጄኔሬተር የሚሆን 20 ሊትር ነዳጅ ይዛ እንድትመጣ ለመጠየቅ ሐኪሞች መገደዳቸውን ሪፖርቱ አካቷል። በሕክምና መሳሪያዎች አቅርቦት ያጋጠመውን ክፍተት ለመሙላት የሚሰሩ የሰብአዊ እርዳታ ድርጅቶች በቀጠለው ግጭት ሳቢያ ካለፈው ነሐሴ 2015 ዓ ም ጀምሮ ስራቸውን ለማከናወን ችግር እንደገጠማቸውም በሪፖርቱ ተመልክተዋል። በአማራ ክልል በትጥቅ የተደገፈው ግጭት ከጀመረ ወዲህ ዘጠኝ የእርዳታ ሰራተኞች መገደላቸውን ከእነዚህም ውስጥ አራቱ ካለፈው ጥር ወዲህ እንደተገደሉ በሪፖርቱ ላይ ተገልጿል። የእርዳታ ሰራተኞች ገጥሟቸዋል ያሏቸውን ችግሮች አስመልክቶ ላቲሻ ባደር የሚያክሉት አለ። እርግጥ ነው ግጭቱና መንግሥት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል። በሁለቱም የግጭት ተሳታፊዎች በጤና ተቋማትና ሰራተኞች ላይ ሆን ተብሎ በሚፈጸመው ጥቃት፣ የመንገድና የኬላዎች መዘጋት ምክንያት ታካሚዎች መንቀሳቀስ እንዳይችሉ ከማድረጉ በተጨማሪ የእርዳታ ሰራተኞች እርዳታ ወደሚሹት ሲቪሎች እንዳይንቀሳቀሱም አድርጓል። የእርዳታ ሰራተኞች የተገደሉበት ሁኔታም አለ። ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2023 በአማራ ክልል በግጭቱ ተሳታፊ በሆኑት ወገኖች የእርዳታ ሰራተኞች ታግተዋል፣ ጥቃትም ደርሶባቸዋል። ካለፈው ጥር ወር ወዲህ ቢያንስ አራት የእርዳታ ሰራተኞች ተገድለዋል። እናም የምናወራው ሆን ተብሎ የሚወሰደው እርምጃ አውዳሚ የሆነ የሰብአዊ ቀውስ ማስከተሉን ነው። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ያለው ግጭት በጤና አገልግሎት ዘርፍ ላይ ሰፊ ውድመት ማስከተሉን የክልላዊ መንግስቱ የጤና ባለስልጣናት ባለፈው መጋቢት አስታውቀው እንደነበር ሪፖርቷ ውስጥ ታውሷል። ባለሥልጣናቱ አክራሪ ኃይሎች ሲሉ በገለጿቸው ኃይሎች 967 አገልግሎት ሰጪ ተቋማት መውደማቸውን እንዲሁም 124 አምቡላንሶችን መውሰዳቸውን እንዳስታወቁም ሪፖርቱ ጨምሮ አስፍሯል። በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ምክር ቤት ቢሮ ሰኔ 7 ቀን 2016 ዓ ም በወጣው ሪፖርት የኢትዮጵያ ፌዴራል ኃይሎችና የፋኖ ታጣቂ ቡድኖች በርካታ ዓለም አቀፍ የሰብአዊ ህግጋትን እንደጣሱና በዚህም ከ200 በላይ የክልሉ ያልታጠቁ ነዋሪዎች ሰለባ መሆናቸውን ማመልከቱን የሁማን ራይትስ ዋች ሪፖርት ጠቅሷል። የኢትዮጵያ ዓለም አቀፍ አጋሮች በተለይም የአፍሪካ ህብረትና የአውሮፓ ህብረት በበርካታ መድረኮች በኢትዮጵያ ያለው የሰብአዊ መብቶች አያያዝ ጥልቀት ያለው ዓለም አቀፋዊ ምርመራ እንዲደረግበት ሪፖርቱ አሳስቧል። በዚህ ጉዳይ ላይ ላቲሻ ባደር ሲናገሩ በአማራ ክልል በጤና ተቋማትና በሲቪሎች ላይ የደረሱትን ጥቃቶች ማውገዛቸው እጅግ አስፈላጊ ነው። ጥቃቶቹ ከዚህ በፊትም እንደ አውሮፓውያን አቆጣጠር በ2019 እና በ2020 በኦሮሚያና በትግራይ የተፈጸሙትና እኛም የሰነድ ናቸው ጥቃቶች አካል መሆናቸውን አጽንኦት መስጠት ያስፈልጋል። የመንግስት ኃይሎች ሆን ብለው የጤና አገልግሎቶችን ማጥቃታቸው ህገ ወጥና ወንጀል እንደሆነ የኢትዮጵያ አጋሮች ማሳወቅ አለባቸው። በአማራ ክልል በጤና ተቋማት ላይ የደረሱትን ጥቃቶች በተመለከተ በግልጽ ሲወገዝ ማየት እንሻለን። በኢትዮጵያ በተለይም በአማራ ክልል ያለው ሁኔታ ዓለም አቀፋዊ ምርመራ ይፈልጋል። የእርዳታ ድርጅቶች የጤና ስርዓቱ እንዲያንሰራራ ድጋፍ መጀመራቸውን እናውቃለን። ነገር ግን እንዲህ አይነቱ ድጋፍ በገለልተኛና ዓለም አቀፍ አካላት ቁጥጥር የሚደረግበት መሆን አለበት። ሂማን ራይትስ ዋች የምርመራውን ውጤት አስመልክቶ ለኢትዮጵያ መንግስት ባለሥልጣናት በጽሑፍ ማስተላለፉን ነገር ግን ከኢትዮጵያ መንግስት ምላሽ እንዳላገኘ አስታውቋል። ኢትዮጵያን በተመለከተ ሁሌም እንደምናደርገው የምርመራችንን ግኝቶች እንዲሁም በርካታ ጥያቄዎችን ለመንግስት ልከናል። እስካሁን መልስ አላገኘንም። የአሜሪካ ድምፅ የኢትዮጵያ መንግስት ባለሥልጣናት በሂውማን ራይትስ ዎች ሪፖርት ላይ ያላቸውን ምላሽ እና አስተያየት ለማስተናገድ ያደረገው ጥረት አልተሳካም። ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢዩ ተድላ እንዲሁም ለአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስልክ በመደወልና በጽሑፍ መልእክት አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። ወደፊት ምላሻቸውን ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ እንግዲ ወልዴ፣ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስፈራችን መደመር 1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ሊደርሰናል። ሆርን አት ዩኒስ ዶት ኮም የኢሜይል አድራሻችን ነው። ቀጥለን ደግሞ የኢትዮጵያን ዲጂታል ኢኮኖሚ ወደሚዳሰው ሁለተኛው ዝግጅታችን ንለፍ። የኢትዮጵያ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በአስር ወራቱ 6.7 ትሪሊዮን ብር በዲጂታል መልክ መተላለፉን ሰሞኑን በሰጡት ማብራሪያ አስታውቋል በተለያዩ የዲጂታል መተግበሪያዎች ወደ 56 ቢሊዮን ብር ጥቃቅም ብድር መሰጠቱንና 57 ቢሊዮን ብር በቁጠባ መልክ መግባቱንም ገልጸዋል ሚኒስትሯ ይህን የተናገሩት የመቶ ቀናት የሥራ አፈጻጽም ግምገማ ሪፖርት የ2016 አስር ወራት የማክሮ ኢኮኖሚና የዘርፎች ዋና ዋና አፈጻጽም ሪፖርት ባቀረቡበት ወቅት ነው የአሜሪካ ድምጽ ያነጋገራቸው የዲጂታል ቴክኖሎጂ ተጠቃሚዎችና ባለሙያዎች የዲጂታል ፋይናንስና ግብይት መስፋፋቱን ተናግረዋል። የዓለም ባንክን ጨምሮ በዘርፉ ያሉ ዓለም አቀፍ የዲጂታል መረጃ ሰጪ ተቋማት በኢትዮጵያ እየተመዘገበ ያለው ፈጣን ለውጥ ቢያደንቁም የዲጂታል አካውንት ካላቸው ውስጥ ክፍያው የሚጠቀሙት የአዳጊ አገሮች ኢኮኖሚ ካለበት የ57 ከመቶ አማካይ ያህዝበታች 42 ከመቶ መሆናቸውን አመልክተዋል። የዘምዘም ባንክ የሰርቪስና ትራንስፎርሜሽን ዳይሬክተር አቶ ነጂብ አልዩ አህመድ፣ የወርካስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪያ አሊ፣ የዲጂታል ፋይናንሽል ቴክኖሎጂ ፌንቴክ ተቋም ድርጅት አሰልጣኝና አማካሪ አቶ በረከት ቦጋለ እንዲሁም የመተግበሪያዎቹ ተጠቃሚ የአዲስ አበባ ነዋሪ አቶ መባረክ አበበን አነጋግሮ ደረጀ ደስታ ተከታዩን አዘጋጅቷል። አብዛኛውን የሕይወታቸውን እንቅስቃሴ ከዲጂታል ቴክኖሎጂ ጋር እንዳቆራኙ ከሚናገሩት ኢትዮጵያውያን መካከል የዲጂታል ቴክኖሎጂ ሕይወቴ ነው የሚሉት የአዲስ አበባው ነዋሪ አቶ ዘካሪያ አሊ አንዱ ናቸው። ዲጂታል ቴክኖሎጂ አለማጋነን፣ በአጭሩ ያው ሕይወቴ ነው ብዬ ነው ማስበው። ስራዬን የምሰራው በዛ ነው፣ በኢሜይል ነው፣ በዋትሳፕ ነው። አንዳንዴም እነዚህ አዳዲስ የመጡ በቴሌግራም በእነሱ ነው ክፍያ የምከፍለው። አሁን እኔ ምንም አይነት የኢቲኤም ካርድ አልጠቀምም። እዚህ አዲስ አበባ ስከፍል አልፎ አልፎ ካሽ ከፍላለሁ፣ አብዛኛውን በትራንስፈር ነው ዲጂታል ትራንስፈር የምጠቀመው። ትራንስፖርቴን የማዘው በዚሁ በዲጂታል አፕሊኬሽን ነው፣ እነ ራይድ ፈረስ ይባሉ አሉ። የምከፍላቸውም ወይ በሲቪ ትራንስፈር ነው ወይ በቴሌብር ትራንስፈር ነው። ስለዚህ በአጭሩ በቃ እያንዳንዱ ዕለት ዕለት እንቅስቃሴ ላይ ዲጂታል ቴክኖሎጂ በአይኖር፣ አሁን ስልኬ ቢጠፋ እንዴት እንደምታሰር መገመት ይቻላል። የዲጂታል ቴክኖሎጂውን በተለያዩ መተግበሪያዎች ለተለያዩ አገልግሎት እንደሚጠቀሙ የሚናገሩት ሌላው የአዲስ አበባ ነዋሪ አቶ ሙባረክ አበበ ለምን ለምን እንደሚጠቀሙበት ይዘረዝራሉ። የዲጂታል ቴክኖሎጂው በተለያዩ ፕላትፎርሞች እና በተለያዩ ዲቫይሶች ነው የምጠቀመው፣ በላፕቶፔም፣ በሞባይሌም በሞባይል ምጠቀማቸዋለሁ። ለምሳሌ በባንኪንግ ሲስተም ላይ ዲጂታል ባንኪንግ ሲስተም ላይ ሞር እነዚህ ከምንይዛቸው የጥሬ ገንዘብ ጋር ተያይዞ ለመቀነስ ሙሉ በሙሉ በሚባል ደረጃ ሴን ባዶ አድርጌ በስልኬ ነው የምጠቀመው። እነዚህም በርካታ የሆነ ጥቅሞችን ሰጥቶኛል። አብነት ኮስት ሚኒማይዝ ከማድረግ አንጻር ከማወጣቸውን ገንዘቦች ከመቀነስ አንጻር ትልቅ ሚና ይጫወታል። ገንዘብ ኪስ ውስጥ ያለ ገንዘብ እንዳይበላሽ የራሱን የሆነ እንትን ስለሚጫወት በዛ እንትን እጠቀማለሁ። ሌላኛው በኢኮመርስም እነዚህ ኦንላይን ግብይቶችንም ሞር በዛ እጠቀማለሁ። ጊዜን ከመቆጠብ አንጻር ስራዬን ከማቀላጠፍ አንጻርም በዲጂታል በምጠቀሙ በዚህ በትንሽ ዲቫይስ ይህን ሁሉ ነገር እየተጠቀምኩ ጊዜንም ገንዘቤንም ሚኒማይዝ ማድረግ ችያለሁ ያለው እኔ አሁን ባለኝ ሂደት ማለት ነው። የዲጂታል ፋይናንስ ቴክኖሎጂ ተጠቃሚዎች ብቻ ሳይሆን አንዳንድ አገልግሎት ሰጪ ድርጅቶችም አገልግሎታቸውን ወደ ዲጂታል ቴክኖሎጂ እየለወጡ መሆኑን ይናገራሉ። የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዲሬክተር አቶ ነጂብ አልየ አህመድ በተለይ በባንክ አሰራር የጥሬ ገንዘብ መቀባበል እየተውን መተናል ይላሉ። አሁን ወደን ሳይሆን ወደዛ እየሄድን ነው። ሁሉም ባንኮች ነዳጅ ለመክፈል ካሽ ትተናል። መንግስትም አይቀበልም። ለዚህ ካሽ ይዛውን ነዳጅ ማደያ ከቆም ይሽቅባሃል ሰው ወይ በቴሌ ብር ክፈል ይላል፣ ወይ በሲዲ ብር ክፈል ይላል፣ ወይ በሆነ ዲጂታል ፕላትፎርም ነው እንጂ መቀበል ትቷል። ሱፐርማርኬት ስትገባ ወይ በኤቲኤም ካርድ፣ በካርድ ባንኪንግ ወይ በፖስት ወይ በኪዩአር ኮድ ወይ በሞባይል ባንኪንግ ነው የምትከፍለው። ስለዚህ ባንኪንግ የሚባለው ኮንሴፕት ራሱ ድሮ ከምን ከሚታወቀው የባንክ አሰራር የባንክ ደብተር ይዞ መሄድ ቀርቷል። የባንክ ቼክ ራሱ ቼክ የሚባለውን ይዞ መንቀሳቀስ እየቀረን ያለው ወረቀትን የሚነካካ ነገር ባንኮች እየተውን ያለው። ይህ ደግሞ ከግሎባላይዜሽንም ከሲቪላይዜሽንም ጋር የሚገናኝ ሆኖ እየመጣ ሁሉም የባንክ ቴክኖሎጂዎችም እንደዛው እየተበራከቱ ነው ያሉት። ካሽ ሪሲቪንግ ማሽን እየመጣ ነው። ዝም ብሎ ባንኩን እዚህ ኢንተርኔት ላይ ቁጭ ብሎ የገባ የወጣ ገንዘቡን ሞባይሉ ላይ ማየት ከቻለ ባንክ መሄድ እየቀረ ነው ያለ እንደ ድሮ ባንክ የምትሄድበት ነገር የለም። ላከመኔ ራሴ አሁን ካሽ የያዝኩበት ዘመን በጣም አላስታውስም። ቤት ስገባ ሁሌ ካሽዬ ስለማይጋ ትንንሽ የቤት ወጪ ራሱ ሞባይል ባንኪንግ ነው የምጠቀመው። ክፍያ፣ ገንዘብ ማስተላለፍ ተው ብሮከር ባንክ ሄዶ ወረቀት ሞልቶ ማለት። አሁን በገንዘብ በሞባይል በዲጂታል ውስጥ የሚሽከረከረው ገንዘብ ኖርማሊ በባንክ ውስጥ ከሚሽከረከረው እየበለጠ ነው ያለ። ኢኮኖሚው በዛ እየተቃኘ ነው ያለው ማለት። የአካውንቲንግና ፋይናንስ ባለሙያና ዲጂታል ፋይናንሽል ቴክኖሎጂ ወይም ፊንቴክ ተቋም አማካሪ ድርጅት አሰልጣኝና አማካሪ እንደሆኑ የነገሩን አቶ በረከት ቦጋለ ሀገሪቱ እንደ መርህ የዲጂታል ኢትዮጵያን ስትራቴጂን ከማስፈጸም አንጻር ጥሩ እየሰራች ነው ይላሉ። የዲጂታል ግብይቱ ያው ጥሩ ነው። ሀገሪቷም እንደ መርህ የዲጂታል ኢትዮጵያን ስትራቴጂ ከማስፈጸም አንጻር፣ ከማስቀጠል አንጻር ጥሩ እየሰራች ነው ያለችው። ሀገሪቷ በኢኮሜርስ ፕላትፎርም ላይ የተሰማሩ ጥሩ ጥሩ የሆኑ ፕላትፎርሞች አሉ ሌላው በዲጂታል ፋይናንሻል ሰርቪስ ፕሮቫይደሮችም በመንግስት ባለቤትነት ስር ያሉ፣ በግል ሌላው ደግሞ ከውጭ መጥቶ አገልግሎት እየሰጡ ያሉ እነ ሳፋሪኮም አይነት እና ኤምፔሳ አሉ እና ጥሩ ነው። በአሁኑ ሰዓት ቀደም ከሁለት ዓመት በፊት ሶስት ዓመት በፊት ቀድሞ ከነበረው አሁን ጥሩ ደረጃ ለን ያለው በምን በምን መንገዶች ነው አገልግሎት የሚሰጡት? የዲጂታል ይሄ ግብይት ፕላትፎርሞች፣ እነዚህ የኢኮሜርስ ኦንላይን ማርኬት ፕሌሶች ያው ኦንላይን የመገበሪያ ፕላትፎርሞች ናቸው ሻጭ አምራቾች ወይም ሻጮች እቃዎቻቸውን የሚሰጡትን አገልግሎት በፌስቡክ ወይም በራሳቸው በሞባይል አፕሊኬሽን ኦንላይን ያስተዋውቃሉ። ገዢዎች ደግሞ ኦንላይን ፍላጎታቸውን መሰረት አድርገው ኦንላይን ያዛሉ። እስከ ዴሊቨሪ አገልግሎት ጭምር ቤታቸው ድረስ አገልግሎትም እቃዎች የሚያገኙበት ነገር ነው ያለው። ሌላው ፋይናንሻል ቴክኖሎጂን በተመለከተ ዲጂታል ፋይናንስ ሰርቪስ ፕሮቫይደሮች አሉ። ሁለት አይነት ሰርቪስ የሚሰጡ አሉ። ፒአይ የሚባሉ ፔመንት ኢንስትሩመንት ኢንሹሮች አሉ። ፔመንት ሰርቪስ ፕሮቫይደሮች አሉ። አሁን ፔመንት ኢንስትሩመንት ኢንሹሮች አሁንና ካቻ ካቻ የሚባል አለ። ካቻ በግለሰብ የፕራይቬት ኦንድ ነው። ፕራይቬት ኦንድ ሆነው የሳፋሪ ኮምን ሲን ካርድም የ የኢትዮ ቴሌኮምን ሲም ካርድም የሚቀበል ነው። ይሄ ፕራይቬት ሞባይል መኒ ይባላል። ፔመንት ኢንስትሩመንት ሹር ነው። ሌላው ከውጭ ሀገር የመጣ ኤምፔሳ ይባላል። ሳፋሪኮም ስር ያለ ኦር ለብቻውን አገልግሎት የሚሰጥ ነው። ኤምፔሳ ሞባይል መኒ ነው። ሌላው አሁን በገበያውንም እየመራ ያለ በመንግስት ባለቤትነት ስር ያለ ቴሌብር አለ። ቴሌብር ያው ፔመንት ኢንስትሩመንት ኢሹር ነው። ሞባይል መኒ ነው። ሞባይል መኒ ነው። ይህ በአንድ ካቴጎሪ ያለ ነው። ሌላው ደግሞ ፔመንት ሰርቪስ ፕሮቫይደር ውስጥ ተብለው እንደ ፔመንት ጌቴዎች ሌሎች ባንክ ላይ የባንክ የሞባይል መኒ አገልግሎት የሚሰጡ አሁን ብንጠራቸው እና አሪስ ቻፓ ሌሎች የፔይመንት ሰርቪስ ፕሮቫይደሮች አሉ እና እነዚህን አገልግሎት የሚሰጡ ተቋማት ከብሔራዊ ባንክ ፍቃድ አግኝተው በአሁኑ ሰዓት በጥሩ ሁኔታ ሰርቪስ እየሰጡ ነው ያሉት፣ ጥሩ ሚናም እየተጫወቱ ነው ያሉት አቶ ነጅብ ዲጂታል ቴክኖሎጂው በፋይናንስ በተለይም በባንኮች ውስጥም ሆነ በሌላው ዘርፍ ሁሉ የሚሰጠውን አገልግሎት በሚገባ ለመገንዘብ ዲጂታል ቴክኖሎጂ ስንል ራሱ ምን ማለታችን ነው የሚለውን ከቃሉ አንስቶ መረዳት ግልጽ ግንዛቤን ይሰጣል ይላሉ። ዲጂታል የሚባለው ኮንሴፕት ራሱ ምንድን ነው? በባንክ ውስጥ ስ ምን አሉታዊ ተጽዕኖ አለው? ባንኮችን ምን ይጠቅመዋል? እና ባንክና ሌሎች የኢኮኖሚ ክፍሎችን እንዴት ያገናኛል? የምለውም ብናይ ከዛ ብንጀምር ደስ ይለኛል። ያው ዲጂታል እና ዲጂታላይዜሽን፣ ዲጂታይዜሽን እና ዲጂታል ትራንስፎርሜሽን የሚባሉ ሶስት ቁልፍ ነገሮች አሉ። በዲጂታል ዓለም ዲጂታይዜሽን የሚባለው አማርኛ ቃል አናሎግ ዳታ ወይም ዝም ብሎ ተለመደ መንገድ የሚቀ መጠን መረጃ ወደ ኮምፒውተር ማስገባት ዲጂታይዜሽን ይባላል። ወደ ኮምፒውተር ሶር የሚደረግ ወደ ኮምፒውተር ውስጥ ገብቶ ማስቀመጥ ማለት ነው። ዳታን ወደ ኮምፒውተር ማስቀመጥ፣ መረጃን ወደ ኮምፒውተር አስገብቶ ማስቀመጥ ዲጂታይዜሽን እንለዋለን። ይሄ መጀመሪያ ስቴፕ ነው። ከዛ ዲጂታላይዜሽን ይመጣል። ዲጂታላይዜሽን ማለት ደግሞ የዲጂታል ቴክኖሎጂን ተጠቅሞ እነዛን ዳታ ማኒፕሌት ማድረግ፣ መሸጥ፣ መለወጥ፣ ማከፋፈል፣ ማርኬት ማድረግ ማለት ነው። እንደ ሀገርም ኢትዮጵያ በሆም ግሮውን ኢኮኖሚ የያዘችው አንዱ ይሄ ነው። ካፒታላይዜሽን የሚባለው ነገር ስለዚህ ትልቁ የኢኮኖሚ የሀገራችን ኢኮኖሚ መርህ ሆኖ እየተከተልን ነው ያለ። ነው የመንግስቱ መስሪያ ቤቶች ቴሌን ጨምሮ የኢትዮጵያን የዲጂታል ጉዞ ለማድረግ ሰፊ ርብርብ እየተደረገ ይገኛል። የቱሪዝም ሴክተር፣ የግብርና ሴክተር እና የሰርቪስ ሴክተር ዲጂታላይዜሽን ዋና የመንግስት የትኩረት አቅጣጫ ነው። እዚህ ውስጥ ባንኮችም አሉ። ዲጂታላይዜሽን የዲጂታል ትራንስፎርሜሽን ስትራቴጂ እና የዲጂታል ቴክኖሎጂ እንትን ነው ማለት ነው። ኮምባይንድ ኢፈርት ነው። ዲጂታል ቴክኖሎጂ ዲጂታል ቢዝነስ ሞዴል እና ዲጂታል ስትራቴጂ አወደን አዋህዶ መስራት ማለት ነው። ዲጂታል ማለት ሌላው ዲጂታል ትራንስፎርሜሽን የሚባለው የዲጂታላዊ ቲንኪንግ ወይም አስተሳሰብን መፍጠር ማለት ነው። እነዚህ ቤዚክ ነገሮች ስለሆኑ መሰረታዊ ነገሮች ናቸው እና ማንም እነዚህ ነገሮች በፕራይመሪ ደረጃ፣ በመጀመሪያ ደረጃ ማወቅ አለበት ማለት ነው። ስለ ዲጂታል ስና ኦኬ፣ ይህን ካልኩ በኋላ ዲጂታል ባንክን እንዴት ኢንፍሉዌንስ አረገ፣ ምን ተጠቀማችሁ የምለውን ነገር ለማውራት ባንኮች ድሮ ብራንች እየከፈቱ ሰራተኛ ቀጥረው በባንክ ብቻ በወረቀት ብቻ የሚሰሩትን ስራ አሁን ወደ ኮምፒውተር ሲስተም እየቀየሩ ወደ ሞባይል ባንኪንግ እየቀየሩ ወደ ተለያዩ አፕሊኬሽን እና ሶፍትዌሮች እየቀየሩ ከሞባይል ከኮምፒውተር እየነዳህም ከሰዓት ጭምር እጃችን ላይ ከምናስረው የሞባይል ጋር የሚገናኙ ሰዓቶች ላይ ጭምር ሆነ የሞባይል ባንኪንግ የባንኪንግ አገልግሎት ማግኘት ትችላለህ። ይሄ ዲጂታል ባንኪንግ ያመጣው ትሩፋት ነው ማለት ነው። ዲጂታል ቴክኖሎጂ በሕዝቡ ዘንድ ያለው ተቀባይነት እየተሻለ የመጣ ቢሆንም ቀደም ሲል እጅግ በጣም አስቸጋሪ እንደነበር አቶ በረከት ይናገራሉ። ያው ሕዝቡ አሁን ምንድነው በፊት በጣም ከአንድ ዓመት በፊት ነው ከሆኑ ወራቶችን በፊት በጣም አስቸጋሪ ነበረ። ያው ሕዝቡም ትንሽ የዲጂታል ፎቢያ የሚባልም አለ። የቴክኖሎጂ ፎቢያ አለበት የኢትዮጵያ ሕዝብ አብዛኛው። አፍሪካ ሀገር ላይ ኢትዮጵያ ላይ እንደሆነ የባሰ ነበረ። እቅርብ ያሉ እዚሁ እዚሁ ራሱ ሶማሌና ኬንያ ብትሄድ ሶማሌ ክልል ብትሄድ የኛ ስናነሳል ስለ ማለት እዛ በጣም ነው የሚጠቀሙት እዚ ኢትዮጵያ ላይ አዲስ አበባ ሌሎች ክፍለ ሀገር ላይ የዲጂታል አጠቃቀም ስርዓት በጣም ያነሰ ነበር። አሁን አሁን ግን መንግስትም አሁን የመብራት ክፍያ፣ የነዳጅ ክፍያ እነዚህም በተመለከተ እንደ ግዴታም የትራፊክ ቅጣት ክፍያ እነዚህ እነዚህ ነገሮች ከመምጣታቸው አንጻር ህዝቡም ግዴታ አድርጎ ዩስኤስሲዲዩችን ሌላው ደግሞ የሞባይል መኒዎችን ዲጂታል ፕላትፎርሞችን የመጠቀም እንትኑ አለ። ጥሩ ነው። አሁን ንግድ ባንክ ላይ እንደ ግዴታም ሳይሆን ሰው ወደ ሞባይል ባንኪንጉ እንዲመጣ ለማድረግ የኮንቬንሽናል የሆነውን ሲስተም ሰርቪስ ገንዘብ ውዱ ለማድረግ የሚመጡትን ኤቲኤም እንዲጠቀሙ ሞባይል ባንኪንግ አትጠቀምም እንዲ ለሞባይል ባንኪንግ ለምንድን ነው የማትጠቀሙ ከሚል አንጻር ወደዛ እየገፉ ነው ያሉት። ሌሎች ባንኮችም እንደዚህ እያደረጉ ነው ያሉት እና ህዝቡም ግን ጉሊት ደረጃ አሁን አትክልት ተራዎች ብትሄድ አሁን ቴሌብር የለም ታክሲ ውስጥ ራሱ ግን ገንዘብ እጅ ላይም ከሌለ ቴሌብር ካለ ላክልኝ የሚል ነገርም አለ እና ጥሩ ነው። አሁን ይሄ ለምንድን ነው ስፔሻሊ አሁን እዚህ ላይ ቴሌብር ጥሩ ሚና ተጫውቷል። በቃ ቴሌብር መምጣት ሙሉ በሙሉ አገሪቷ ውስጥ ያለውን ብዙ የዲጂታል ባሪየር ዲስረብት አድርጎታል እና ህዝቡም ጥሩ እየተጠቀመ ነው ያለው፣ ግን እንደተጠበቀው መሆን ባለበት ደረጃ አይደለም ያለው እና ገና ብዙ ይቀረናል። ምን ክፍተቶች አሉት? ለምሳሌ ምንድን ነው ብዙ ይቀረናል ሲባል ለምሳሌ ምን ይቀራል? አሁን ምንድን ነው በአገሪቷ ውስጥ ያለ እንትን አንዳንዴ አገልግሎትን በምንሰጥበት ሰዓት ትንሽ ያው አገሪቷም ገና ከመሆኑ አንጻር የኢንፍራስትራክቸር ችግርም ስላለ ሙሉ በሙሉ ፈጣን የሆነ ሁል ጊዜ ደግሞ ስቴብል የሆነ የኢንተርኔት ሰርቪስም ላይኖር ይችላል እና ከዛ አንጻር ትንሽ አገልግሎት የመቆራረጥ ሂደት አለ። ሌላው ደግሞ እነዚህ በሜሴጅ የሚገቡ በቴክስት ሜሴጅ የሚገቡ ሌሎች ደግሞ አንዳንድ የሚወሩ ነገሮች ስላለው ሰው ከመፍሰት አንጻር ይህን ሲስተም ይህን ሰርቪስ የመጠቀም እንትኖ ትንሽ እንደ ፋክተር የሚታየ ነው። በኢትዮጵያ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በቅርቡ የአንድ መቶ ቀናት የስራ አፈጻጸም ግምገማ ሪፖርት የሁለት ሺህ አስራ ስድስት አስር ወራት የማክሮ ኢኮኖሚና የዘርፎች ዋና ዋና አፈጻጸም ሪፖርት ባቀረቡበት ወቅት በአስር ወራት ውስጥ ስድስት ነጥብ ሰባት ትሪሊየን ብር በዲጂታል መልክ መተላለፉን አስታውቀዋል። የተለያዩ የዲጂታል መተግበሪያዎች ወደ 5.6 ቢሊዮን ብር የጥቃቅን ብድር መሰጠቱና 5.7 ቢሊዮን ብር በቁጠባ መልክ መግባቱን በመግለጽ የዲጂታል ቴክኖሎጂ እየተስፋፋ መምጣቱን ተናግረዋል። ከዓለም ባንክና ከሌሎች ዓለም አቀፍ የዲጂታል ፋይናንስ ተከታታይ ተቋማት የተገኘው መረጃ ለውጡ መኖሩን የሚያሳይ ቢሆንም መሆን ከሚገባው ደረጃ ገና ብዙ እንደሚቀረው አመልክተዋል። አዳጊ ኢኮኖሚ ካላቸው አገሮች የዲጂታል አካውንት ካላቸው ውስጥ የዲጂታል ክፍያ የሚጠቀሙት 57 ከመቶ ሲሆኑ የኢትዮጵያ ገና 42 ከመቶ ላይ መሆኑን አመልክተዋል። በዚህ የዲጂታል ፋይናንስ ቴክኖሎጂ ዙሪያ አሁን ይዟል የተባለውን ፈጣንና ትክክለኛ አቅጣጫ ለማስቀጥልም ሆነ ይገኝበታል የተባለውን ዝቅተኛ ደረጃ ለማሻሻል ሊስተካከል የሚገባቸው ነገሮች ምንድናቸው? በሚል ባለሙያዎች የሰጡንን አስተያየት በማካተት በሌላ ዝግጅት እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እየተከታተላችሁ ያላችሁት የሰኔ 9 2016 ዓ.ም ምረት የቅዳሜ ምሽት ዝግጅታችን ነው። አሁን ደግሞ አየር ሰዓቱን ለሙዚቃ ቀና አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣችሁን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልብራችሁ። ጤና ይስጥልኝ። እንደምናመሻችሁ ሳምንታዊ የሙዚቃ ቃና አሁን ጀምረዋል። እስከ ምሽቱ አራት ሰዓት ድረስ የማስተናግዳችሁ እንግዶ ሌነኝ። አብራችን ቆዩ። በዛሬው የሙዚቃ ቃና ዝግጅት አፍሪካን በሙዚቃ እንዞራለን። ዛሬ ምሽት የአፍሪካ ሙዚቃዎችን እናደምጣለን። የምንጀምረውም በካሜሩኑ ተወላጅ ማኑ ዲባንጎ ነው። የተሳካለት ሳክስፎን ተጫዋችና የሙዚቃ ግጥም ጸሐፊ ነበር። በእንደ አውሮፓን አቆጣጠር 1972 የተለቀቀው ሶል ማኮሳ እኔ ደንሳለሁ እንደ ማለት ነው። በመላው ዓለም ተወዳጅ ሙዚቃ ነው። ማይክል ጃክሰን እና ሪያናን ጨምሮ ሌሎች አቀንቃኞች ከዚህ ሙዚቃ ላይ ቆንጠር አድርገው ተጫውተውታል። ሶል ማኮሳ በካሜሩናዊው ማኑ ዲባንጎ ነበር። ይህን ጉዳይ ከዚህ በፊትም አንስተነዋል። ቀደም እየነጠቀስኩት ማይክል ጃክሰን እና ሌሎችም አቀንቃኞች ከማኑ ዲባንጎ ስራ ላይ ወስደው ተጠቅመዋል። ማይክል በትሪለር አልበም ውስጥ ካካተታቸው ዘፈኖች ውስጥ ወነ ቢ ስታርቲን ሶምቲንግ በተሰኘው ዜማ ውስጥ ማማሴ ማማሳ ማማኮሳ የሚለውን ከማኑ ዲባንጎ ሥራ ላይ ሳያስፈቅድ በመጠቀሙ ለመከሰስ በቅቷል። ሁለቱ ወገኖች ጉዳዩን ከፍርድ ቤት ውጪ መላ በጅተውበታል። ከዓመታት በኋላም ሪያና ዶንት ስቶፕ ዘ ሚውዚክ በተሰኘ ዘፈኗ ውስጥ በቅርቡ አድምጠናዋል፣ ከማይክል ወስዳ ተጠቅማለች። ፈቃድ አልተጠየቅኩበትም በማለት ማኑ ዲባንጎ የሪያናን ሙዚቃ አቀናባሪ ፓሪስ ውስጥ የአምስት መቶ ሺህ የእንግሊዝ ፓውንድ ካሳ በመጠየቅ ከሶ ነበር። ፍርድ ቤቱ ግን ዲባንጎ ስሙ አልበሙ ላይ እንዲሰፍር ቀድሞ ተስማምተዋል በሚል ክሱን ውድቅ አድርጎታል። ማኑ ዲባንጎ ከአራት ዓመታት በፊት ከዚህ ዓለም በሞት ተለይተዋል። ሥራዎቹ ግን ሁሌም ከእኛ ጋር ይኖራሉ። ወደ ደቡብ አፍሪካ ስንዘልቅ ተወዳጅ የሆነችውን ብረንዳ ፋሲ እናገኛል ኖማ ከንጃኒ የሚል ዜማዋ ነው ሰዎች ምንም ቢሉ እኔ እወድሃለሁ እያለች ነው ከንጃኔ ብሬንዳ ፋሲ ነበረች፣ ከወደ ደቡብ አፍሪካ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቀናን ነው። እስከ አራት ሰዓት አብሬያቸው የሚቆየው እንግዲህ ወሌ ነኝ። ከወደ ማሊ ደግሞ አሊ ፋርካቱሬን እናገኛለን። የበረሃው የብሉስ ንጉሥ ይሉታል። ሳቫን ይሰኛል ሙዚቃው። በፈረንሳይ ሳቫና፣ በእንግሊዝ በሞቃታማ አገራት በተለይም በአፍሪካ የሚገኝ በሳር የተሸፈነ ለጥ ያለ ሜዳ እንደ ማለት ነው። በፈረንሳይ የሚኖረው ፍልሰተኛ ለጥ ያለው የአገሩ ሳር ሜዳ እንደናፈቀው ይናገራል። የበለጸጉ አገራት ቦምብ ከሚሰጡ ይልቅ በረሃማ ለሆነው አገሩ የውሃ ሞተር ቢተክሉለት እያለ ይቆዝማል። Savan Jesus she, in the name. des bombes, donnez-nous des motopombes pour qu'on puisse quand même venir à nos besoins naturels pour trouver la vie et le savoir et la sagesse. ቢላሊ ፋርካ ቱሬ ቪዩ ፋርካቱሬ የተባለና ልክ እንደ እርሱ ሁሉ ስኬታማ የሆነ አቀንቃኝ ልጅ አለው። የእርሱም ደግሞ በሌላ ጊዜ እናድምጣለን። በሴኔጋል ተወዳጅ የሰርግ ዘፈን ነው። የሙሽራውና የሙሽሪት ሚዜዎች ወደ አዳራሾች ሲዘልቁ በዚህ ሙዚቃ እየደነሱ ነው። ኒላ ይሰኛል። ድምፃዊው አክሉ ብሪክ ይባላል። ena nice solo di gëna toy sama xol di gëna naat ci gëna ci gëna noy sama jongo paradise solo du monotone te ga bay su manele sancha gëna na ma feda nga toy mëna solo mëna tinté car sa tol bi cëguna chita sama melo bi mo gëna daru te man sa jikko mana jëñu dakk wa ci sama bo ñoo gëna niro man saneu maguro bébé sa solo bina la ci may no jox ma trois pieds bi مالي ኒላ የሴኔጋል ተወዳጅ የሰርግ ዘፈን ነበር። በአክሉ ብሬክ የሙዚቃ ቀና ይቀጥላል። ኦማራ ሞክታር ወይም ባምቢኖ በመባል የሚታወቅ የኒጀር ሙዚቀኛ ነው። የተዋረግ የጎሳ አባል ሲሆን የሚዘፍነው ደግሞ ተማሸክ ተሰኝ ቋንቋ ነው። ዘፈኖቹ በአብዛኛው የተዋረግ ጂኦፖለቲካ ጥያቄዎች ላይ ያተኮሩ ናቸው። የሚጋብዛችሁ ግን ስለ ፍቅር የሚዘፍነውን ነው። የመለያየት ዘፈን ነው። አሁንም ፍቅር ሽንሻ ያለው መልሰን አብረን ነው። አማራ ሚክታር ወይም ባምቢኖ ከኒጀር ነበር። ሆጃሌ ኡስማን እና ሚኒሊክ ወስናቸው በአንድነት ሲዘፍኑን የሰማ ነው። ማሉሎ ሳፊትና ኤንታ ዘፈኑ የዝነኛው ሱዳናዊ ዘፋኝ ሆጃሌ ኦስማን ነው። በ43 ዓመቱ በአንድ የሃይማኖት አክራሪ በምሽት ክበቡ በጩቤ ተወግቶ የተገደለው። የሆጃሌ ኡስማን ዘፈኖች በኢትዮጵያም ተወዳጅ ናቸው። በርካታ ኢትዮጵያዊ አቀንቃኞችም ተጫውተውታል። በመሃላችን ያለውን ችግር ለምን አትፈጭም እያለ ነው። የአፍሪካ ሙዚቃዎችን በመጠኑ ያደመጥንበት የዛሬው የሙዚቃ ቃና ዝግጅት በዚሁ ተጠናቋል። ሳምንት ቀጠሮ እንያዝ። እንግዲህ ለነኝ ሰላም አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ጽዮን ግርማ የፕሮግራሙ ዋና አዘጋጅ ነበረች። እንዲሁም ፕሮግራሞቹ በማሰናዳት አብረውን ከተሳተፉ መላዊ አሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸውት አስማሟየ ነው። ነኝ ሰላም ደናደሩም